በትውልድ አጋሮቻቸው ሊካሄዱ የሚፈልጓቸውን የልማት ሥራዎች እቅድና ግባቸውን አስመልክቶ ይልቁንም ይበጃል ስለሚሏቸው ምርጫዎቻቸው ምንነት ድምጻቸውን ለማሰባሰብ ጥናት መያዙን አንድ በዩናይትድ ስቴትስ ያለ ዓለም አቀፍ ድርጅት አስታውቋል። በሦስት የዩናይትድ ስቴትስ ግዛቶች የሚኖሩ ኢትዮጵያውያንና ትውልድ የኢትዮጵያ አሜሪካውያንን ያሳተፈው ጥናት እያደረገ መሆኑን ይፋ ያደረገው ዓለም አቀፉ የስደተኞች ጉዳይ ድርጅት አይኦኤም የጥናቱ ውጤት ተጠናቆ በባለሙያዎች እንደሚገመገምና የትብብር አማራጮችን ለመቀየስ እንደሚውል አመልክቷል። አሉላ ከበደ የጥናቱን አስተባባሪ አነጋግሮ ተከታዩን አጠናቅሯል። በዋሽንግተን ዲሲ እንዲሁም በአጎራባች የሜሪላንድና የቨርጂኒያ ክፍለ ግዛቶች ነዋሪ የሆኑ ኢትዮጵያውያንን ፍላጎት ለማጥናት የታለመ መሆኑን ያመላከተው በተባበሩት መንግስታት ዓለም አቀፉ የስደተኞች ጉዳይ ድርጅት አይኦኤም ከማህበረሰቡ ጋር ወደፊት በትብብር ለመስራት እንዲያግዝ እየተወጠነ ነው ይላል። ጂሊያን ዊሊያምስ የድርጅቱ የዓለም አቀፍ ፕሮግራሞች አማካሪና የጥናቱ አስተባባሪ ናቸው። የጥናቱ ዓላማ ከሀገራቸው ውጪ ከሚኖሩት ኢትዮጵያውያን ጋር በትውልድ ሀገራቸው ከሚያካሂዷቸው የየግል ፕሮጄዎቻቸው መተባበር የሚቻልባቸው እድሎች ካሉ ያለ ማየት ነው። ጠንካራ የኢትዮጵያውያን ማህበረሰብ በዩናይትድ ስቴትስ መኖሩን እናውቃለን። በየትኛው አካባቢ በብዛት እንደሚኖሩም እናውቃለን የትኞቹ የኢትዮጵያ ማኅበረሰብ አባላት በአጠቃላይ በየትኞቹ አካባቢዎች መርጠው እንደሚኖሩ እናውቃለን የሚሉት የጥናቱ አስተባባሪ ሌላ ማወቅ የምንሻው ጉዳይ ግን አለ ነው የሚሉት የማናውቀው ነገር ቢኖር ግን በሀገራቸው ሊካሄዱ የሚችሉ የልማት ፕሮዤዎችን አስመልክቶ ያላቸውን ሀሳብ ነው በቅድሚያ በሀገራቸው በሚካሄዱ የልማት ስራዎች የመሳተፍ ፍላጎት አላቸው? ከሆነ በየትኛው መስክ መሳተፍ ይፈልጋሉ? ከአሁን ቀደም እየሰሩ ያሉበት ጉዳዩ ሲኖር ይሆን? ከሆነስ ምንድን ነው? አሉ የሚሏቸው ፈተናዎችስ ምንድን ናቸው? ይህን ይመሳስላሉ የጥናቱ ዓላማዎች እና እይታዎች። ቀደም ሲል የተሰራጨውና የተሳታፊዎቹን መልስ የሚሹ ጥያቄዎች ያዘለው መጠይቅ በመጪዎቹ ጥቂት ቀናት ውስጥ ተጠናቀው ይሰባሰባሉ። ስለ ጥናቱ ይዘትና አካሄድም ዊሊያምስ ያስረዳሉ። በሙከራ የተረጋገጠ የጥናት ዘዴ ነው የምንከተለው። የቅኝት ጥናቶችና ባህዛዊ መረጃዎች በመጠይቆችና ትንታናዊ ጥናቶች የተደገፉ አቀራረቦችን ያካተቱ ናቸው። በመጀመሪያው አቀራረብ በኦንላይን የሰዎችን አስተያየት መሰብሰብ ሲሆን ይህንንም ከሶስት ሳምንታት በፊት ነው ይፋ ያደረግንና ያሰራጨ ነው። አሁንም በቀረው ጊዜ ስለ ጥናቱ የማያውቅ ካለ እንዲረዳና እንዲሳተፍ እንፈልጋለን። እያንዳንዱም የማህበረሰቡ አባል ድምፁን ማሰማትና በጥናቱ መሳተፍ መቻል አለበት። ስለ ጥናቱ የሚያስረዱ መረጃዎችን ለማሰራጨት ከሀገራቸው ውጭ የሚኖሩ ኢትዮጵያውያን ማህበረሰብ ቡድኖች ጋር በመተባበር መንቀሳቀሳቸውን የሚያስረዱት አስተባባሪዋ በስልክ ምልልሶችና በተናጠል ከማህበረሰቡ አባላት ጋር ቃለ ምልልሶችን ማድረጋቸውም ገልጠዋል። ውይይቶቹ በጥቅሉ ኢትዮጵያ ምን አይነት የልማት ሥራ ያስፈልጋታል? በየትኛው መስክ ቢሆን ይበጃል? ቴክኖሎጂ፣ ትምህርት፣ የጤና አገልግሎት ወይስ የመሠረተ ልማት የሚሉትን ሁሉ ያካትታል ነው ያሉት። በቡድን በቡድን እያደረግን ከማህበረሰብ ቡድኖች ተጠሪዎችና መሪዎች ጋር ያካሄድ ናቸው ውይይቶችም አሉ አብያተ ክርስቲያናት አሊያም ሌሎች ማናቸውም በማህበረሰብ እንቅስቃሴ የተጠመዱ ቡድኖች ሊሆኑ ይችላሉ። የቡድን ምልልሶቹ በጆርጅ ዋሽንግተን ዩኒቨርሲቲ በቨርጂኒያዋ የአርሊንግተን ከተማ እና እንዲሁም በሜሪላንድ የሲልቨር ስፕሪንግ ከተማ በሚገኙ ስፍራዎች ነው የሚካሄዱት። የቅኝት ጥናቶችንና ውይይቶችን ያካትተው ይህ ምላሽ የማሰባሰቢያ ዘዴ ራሱ የሌላ ዘለግ ያለ ጥናት ውጤት መሆኑን ያስረዱ ባለሙያዋ ከዚህ ቀደም የነበሩ ልምዶችንም ያጋራሉ። ጥናቱን በማስተባበሩና በማቀናጀቱ የተሰማራ ቡድን ከሀገራቸው ውጭ የሚኖሩት የተለያዩ ሀገሮች ማህበረሰብ አባላት እንደምን በየሀገሮቻቸው የልማት ጉዳዮች መሳተፍ እንደሚችሉ ለመረዳት ከጆርጅ ዋሽንግተን ዩኒቨርሲቲዋ ተመራማሪ ፕሮፌሰር ሊሳ ሪዲል እሳቸው ከሺ ዘጠናዎች አንስቶ የተለያዩ ሀገሮች ማህበረሰብ አባላት በየሀገሮቻቸው የልማት ጉዳዮች ያላቸውን ተሳትፎ በማጥናት በርዕሰ ጉዳዩ ዙሪያ መጽሐፍ የጻፉት ጭምር ናቸው። ከእርሳቸው ጋር በመሆን የአፍሪካ፣ የኤስያ፣ የካሪቢያን፣ የአውሮፓ የላቲን አሜሪካና ና እንዲሁም የመካከለኛው ምስራቅ አገሮች የሆኑ የዳያስፖራ ማህበረሰብ አባላት ጋር ጥቂት የማይባሉ የጥናት ስራዎች አካሂደናል። ከተቋቋመ ከሀያ አምስት ዓመታት በላይ ያስቆጠረውና በዓለም ዙሪያ ከአንድ መቶ በላይ አገሮች የሚንቀሳቀሰው አይኦኤም በውጭ አገራት ከሚኖሩ የተለያዩ አገሮች ማኅበረሰብ አባላት ጋር ይሠራል። ዊሊያምስ አክለው እንደ ገለጹት እርሳቸው ራሳቸው ባስተባበሯቸው የሄይቲ የሴራሊዮንና የኮንጎ ማኅበረሰብ አባላት የተሳተፉባቸውን ጥናቶችና ፕሮጀዎች መርተዋል።